አዲስ አበባን በተመለከተ አንተና አንተን የመሰሉ የኦሮሞ አክቲቪስቶች ወይም አቀንቃኞች የሚያነሱት ጥያቄ አለ። አዲስ አበባ በኦሮሚያ ስር መተዳደር አለበት ወይም የኦሮሚያ ነው የሚል፣ በኋላ ታስተካክለኛለህ። ሌሎች ደግሞ በአብዛኛው ከሌሎቹ መካከል የወጣው እስክንድር ጋዜጠኛ እስክንድር ነጋ ነው። ምንድነው የልዩነታችሁ? እኛ የምንለው ህጉ የሚለው ነው። የኦሮሚያ ክልል ህገ መንግስት የኦሮሚያ ዋና ከተማ ፊንፊኔ ወይም አዲስ አበባ ነች ይላል። በፌዴራል ህገ መንግስትም የኦሮሚያ ክልል ልዩ ስልጣን እና ጥቅም እንዳላቸው ያስቀምጣል። የከተማ ፖሊሲ፣ የከተማ አስተዳደር የአካባቢውን ህዝብ ያማከለ፣ ያሳተፈ መሆን አለበት ብለን የምናለው ነው። ከዚህ አንጻር የምናስቀምጠው መፍትሄ ይቺ ከተማ የኦሮሚያ ዋና ከተማ ናት። እንዲሁም ደግሞ የብሔር ብሔረሰቦች መናገሻ እና መኖሪያ እንደመሆኗ መጠን እዚህ ውስጥ የሚኖሩ ብሔር ብሔረሰቦች እና ህዝቦች መብት ተከብሮ የኦሮሚያ ስልጣንም በህግ ግልጽ ሆኖ መቀመጥ አለበት። ሁለቱን ባመዛዘነ መልኩ ጥያቄያችሁ ብዙ ቁጣ አስነስቷል። የአዲስ አበባ ነዋሪዎች ከአሁን በኋላ ከኦሮሚያ መስተዳድር ፍቃድ እና ፍላጎት ውጪ መኖር አይችሉም የሚል ትርጓሜ ተሰጥቶታል። አንዳንዱ ጋር ደግሞ የአዲስ አበባ ነዋሪ ምናልባት ቋንቋው ሁሉ ወደ ኦሮምኛ መቀየር አለበት ወይም ኦሮምኛ አስተምሮ ልጆቻችሁን የሚል ነገር አለ። አዲስ አበባ ለመኖር የሚፈልግ ከምትነግረኝ በስተጀርባ ያለው ምንድን ነው? ህዝብ ያስቆጣው ነገር፣ ሰዎች ያስቆጣው ነገር ፕሮፓጋንዳ ካልሆነ በስተቀር እኛ የአዲስ አበባም፣ የአዳማም፣ የጅማም፣ የሻሸመኔም ለየት አድርገነው እናይም። እነዚህ ከተሞችም የብሔር ብሔረሰቦች መኖሪያ ናቸው። አዲስ አበባ ደግሞ እንደ ፌዴራል መንግስትም ካፒታል እንደመሆኗ መጠን ካላት ታሪካዊ አመጣጥ መጠን ለየት ባለመልኩ ለየት ያለ መብት ሊሰጣቸው ይገባል። ለየት ያለ የህግ ከለላ ሊያገኙ ይገባል። የከተማው አስተዳደርም ያለው ስልጣን ግልጽ መሆን እንዳለበት፣ እንዲሁም ደግሞ የኦሮሚያ ክልላዊ መንግስትም በዋና ከተማው ላይ ያለው ስልጣን በህግ ግልጽ እንዲሆን ነው የምንጠይቀው። ይሄ እንግዲህ የከተማውንም ማህበረሰብ መብት ለማስከበር የሚረዳ ነው የሚመስለን። ኦሮሞ ሌላውን ሊያፈናቅል ነው፣ ቋንቋውን ሊጭን ነው፣ እንደዛ የሚለው የተሳሳተ ነው። የእናንተን ሐሳብ የሚቃወሙ ወገኖችን በተለይ ደግሞ ከቅርብ ጊዜ ወዲህ ጋዜጠኛ እስክንድር ነጋ የሚያስተባብራቸውን ሰዎች ታስፈራራላችሁ፣ ለግድያም ጭምር የሚል ወቀሳ አለ። ምንድን ነው ለዚህ አለህ መልስ? እዴ ምን ነው እባክህ፣ እስክንድር ነጋ እኮ የመብት ታጋይ ነው። እስክንድር ነጋ በታሰረበት ወቅት እኔም ጨምሮ ትዝ ይለኛል ኒውዮርክ በምማርበት ወቅት ከሰባት ጊዜ በላይ ወደ ዋሽንግተን ዲሲ በመመላለስ በኒውዮርክም ከአምንስቲ ኢንተርናሽናልም ጋር ሆነን ስንታገልለት የነበረ በዚህ ሀገር የመብት ትግል ውስጥ ከፍተኛ ሚና የነበረው ሰው ነው። አሁንም በዚህ ሀገር በሚደረገው ዲሞክራሲ እየተሳተፈ ነው። እኔም እሱም ሁላችን የተታገልለትን አላማ ዲሞክራሲያዊ መብት በመጠቀም ይመለከተኛል ያለውን አላማ አድቮኬት እያደረገን ያለው ይህንን ዓላማ በማድረጉ ልንቃወመው እንችላለን፣ ልንተቸው እንችላለን። ከዛ ባለፈ ግን ወደ ማስፈራራት ወደ ሌላ መግባት ፈጽሞ ተቀባይነት የለውም። ዛሬ እስክንድርን ያስፈራራ ሰው ነገ ጀዋርን ያስፈራራል። ሕግን አክብሮ በሕግ ማዕቀፍ ውስጥ እስከተንቀሳቀሰ ድረስ ማንኛውም ሰው ማስፈራራትም፣ ዛቻም፣ ምንም አይነት ሊደርስበት አይገባም። እስክንድርም ሆነ ጀዋርም ሆነ ማንም ሰው ሊደርስበት አይገባም። እንዲህ አይነት ከተደረገ በግንባር ቀደምነት ከሚቃወሙ ሰዎች ውስጥ አንዱ ነኝ። እስክንድር ብቻውን ሳይሆን ጀዋርም አብረኖት ሰልፈን የምንታገልለት ይሆናል። አንተ አሁን ከእስክንድር ጋራ የአዲስ አበባን ውዝግብ ለመፍታት ቁጭ ብላችሁ መነጋገር ትችላላችሁ? አይደለም ትላንት አብረን ስለከታገልነው ሰው ጋር ከማንም ጋር በማንኛውም ጉዳይ ላይ እዚህ ሀገር ውስጥ መወያየት ይበጃል። ለመወያየትም ሁሌም ዝግጁ ነን። ሁሌም እየጠየቅን ነው። ኤኒታይም፣ በማንኛውም ጊዜ፣ በማንኛውም ቦታ በማንኛውም ጉዳይ ላይ ኢንፋክት እዚህ ሀገር እኔ እናንተም ተወያይተናል በተደጋጋሚ አንዱ እዚህ ሀገር የቀረውና በጣም እያሳዘ የሚያሳዝነው ነገር በእንዲህ አይነት ጉዳዮች ላይ መወያየት፣ መደራደር፣ መከራከር ሲቻል ጥግ እና ጥግ ይዞ መዝመቱ ነገሮችን እያወሳሰበ ህዝቦችን እያራራቀ ነው የሚሄደው። ስለዚህ እኔ እንደ ግለሰብ ብቻ ሳይሆን እንደሚመስለኝ ማንኛውም የኦሮሞ ወገን በዚህ ላይ ለመደራደር፣ ለመነጋገር፣ ለመወያየት ዝግጁ መሆን አለበት። በግሌ ከጠየቀኝ ከእስክንድር ጋር ሆነ ከማንኛውም አካል ጋር በማንኛውም ሰዓት በዚህ ጉዳይ ላይ ብቻ ሳይሆን በሌላዊ ጉዳይ ላይ ለመወያየት ዝግጁ ነን። እኛ ተወያይተን እኛ ተዛዝረን መፍትሄ ካልፈለግን በስተቀር ሌላው ማህበረሰብ ከእኛ ምን ይጠብቃል? ሌላው ማህበረሰብ እንደ አመራር እያየን፣ አብዛኛው ህዝባችን እንደዚህ እያየን ባለበት ሁኔታ መወያየትና መደራደር ጊዜ የሚሰጠው ጉዳይ አይደለም። ኤኒታይም መወያየት አስፈላጊ ነው። ዝግጁ ነን። በጣም አመሰግናለሁ። ጀዋር መሐመድ የኦሮሞ ሚዲያ ኔትወርክ ዋና ስራ አስኪያጅ ለሰጠህን አስተያየት። አዲስ አበባ በኦሮሚያ ስር መተዳደር አለባት የሚለውን ለምንድን ነው የምትቃወሙት? ነገ አንድ ተጠራ የጋዜጣ መግለጫ አለ። በዚህ ጉዳይ ላይ ዝርዝሩን ከአሁን አሁን ተናግሬ ነገ የምናገረው ነገር ከማጣት እቆጠባለሁ። ግን በአጭሩ ግን የአዲስ አበባ ጉዳይ የዜግነት ጥያቄ ነው። በአንድ ሀገር ውስጥ መኖር ምን ማለት ነው? የጋራ ዜግነት ሲኖረን ያ ምን ማለት ነው? በሚል ጥያቄ ዙሪያ የሚሽከረከር ጉዳይ ነው። በኦሮሚያ ክልል ውስጥ መኖርና ያለመኖር ጥያቄ አይደለም። በመርህ ደረጃ በኦሮሚያ ክልል ውስጥ መኖር ምንም ችግር የለውም። ኦሮሚያ ማለት የሀገራችን አንድ ክልል ነች፣ እኛ ነች ዛሬ ኢትዮጵያ ኢትዮጵያ ነች። ኦሮሚያ ማለት ጉዳይ እሱ አይደለም። በሕገ መንግስቱ ውስጥ አንድ ክልል በአዲስ አበባ ላይ ልዩ ጥቅም አለው ብሎ የገባ ነገር አለ። ያ መመርመር አለብን። መጀመሪያ ሕገ መንግስቱ ከየት መጣ? ማን አወጣው? ምንስ አላማ ነበረው የሚለውን ከስር መሰረቱ ሄደን መመርመር አለብን። በሚለው ጉዳይ ዙሪያ መሽከረከር ጉዳይ መሆኑን ላሰምርበት ፈልጋለሁ። አዲስ አበባ በኦሮሚያ መስተዳድር ስር መተዳደር አለባት የሚለውን ሀሳብ ከሚያቀነቅኑ አንዱ ጀዋር መሐመድ ነው። ጀዋር እንደሚለው አዲስ አበባ በኦሮሚያ መስተዳድር ስር መተዳደር አለባት ሲባል ከዚህ በፊት በኦሮሚያም በፌዴራሉም ህገ መንግስቶች ውስጥ የሰፈረ ነገር ነው ያነሳ ነው እንጂ ነዋሪዎቿ ኦሮምኛ ቋንቋ ይናገሩ፣ ለኦሮሞ መስተዳድር የተለየ ግብር ይክፈሉ ወይም ኦሮሞ የተለየ ጥቅም ያገኝ ማለት አደለም ነው ያሉት። ይህንን ትቃወማላችሁ እናንተ? እኔ ጀዋርን የማውቀው በሩቀ መታሰሪ በፊት ነው። በጋራ ስንታገል በነበረበት ጊዜ ነው። እሱም እንደዚሁ ነው ያለኝ እና በጋራ ስንታገል የነበረው ኢትዮጵያ ውስጥ ዲሞክራሲ የለም የህዝብ መብት አልተከበረም። ህዝብ የሚፈልገውን ህገ መንግስት ማውጣት አልቻለም ብለን ነበረ። እኔ እስከማውቀው ድረስ በፊት ከመታሰሪ በፊት የነበረው ህገ መንግስት ነው አሁን ያለው። ስለዚህ ለጀዋር ማቀርብለት ጥያቄ ማን ያወጣውን ህግ ነው እያጣቀስ ያለው ለምንስ አላማ ነው ያን ህግ ያወጡት? የሚሉ ጥያቄዎችን በማፈር ነው የምንነሳው። ኢትዮጵያ ውስጥ የህጎቹ ሙሉ ቁንጮ የሆነው ህገ መንግስት ከህዝብ መፍለቅ አለበት ብለን ነው የምንነሳው። ይሄ ማለት ዛሬ ይህ ህገ መንግስት ይቀር አይደለም። ወደዚያ በሚወስደን መንገድ ላይ ግን መሄድ አለብን። ያ ትልቁ ስራችን እዚያ ላይ ነው። ህዝብ ምላሽ ይሰጣል። ምርጫውን ነፃ ምርጫ እናድርግና ህዝብ ምላሽ ይሰጣል። እና ይሄ ህዝብ አላወጣውም ስንለው የነበረው ስንለው የነበረውን ህግ ይዘን ከላይ በዚህ ቦታ ላይ መብት አለው፣ ከላይ ደግሞ በዚህ ቦታ ላይ ሁለተኛ ደረጃ ባለመብት ነው ማለቱ እኔ ፍትሐዊ ይህን ጥያቄ በማንሳትህ የተለያየ ዛቻና ማስፈራሪያ ምናልባትም የግድያ ዛቻና ማስፈራሪያ ደርሶባሃል የሚሉ ወገኖች አሉ። እውነት ነው። ይሄ በአደባባይ የሆነ ነገር ስለሆነ፣ ግን ጠባቂ እግዚአብሔር ነው። የእግዚአብሔር ፍቃድ እስካለ ድረስ ምንም እሆናለሁ የሚል ግምት የለኝም። ማልሰጋ ማለቴ አይደለም። ማያሳስበኝ ማለቴ አይደለም። ዞሮ ዞሮ እኔ በእግዚአብሔር እታመናለሁ። በዛቻዎቹ ሳቢያ ደግሞ ካነሳ ነው የፍትህ ጥያቄ ዝንፋለን። እስክንድር ላይ የሚደርስ ዛቻና ማስፈራሪያ በጀዋር ላይ እንደደረሰ ነው ብሎ ጀዋር ከጥቂት ደቂቃዎች በፊት ገልጾልኛል። ምን ያህል ታምናለህ ይሄን አባባል? ምንም የምጠራጠርበት ምንም ምክንያት የለም። አመሰግነዋለሁ። ለደጋፊዎቹ እንደተላለፈ መልእክት አድርጌ ነው የምቆጥረው። ምንም አልጠራጠርም ከልቡ እንደሆነ ምናልባት አንድ ቀን በጠረጴዛ ዙሪያ ሆነን እንወያያለን ብዬ ተስፋ አደርጋለሁ። እሱም ለመወያየት በየትኛውም መድረክ፣ በተለይ ከአንተ ጋር ለመወያየትና መግባባት በምትችሉበት ጋር ጉዳይ ለመግባባት ምናልባት ልዩነትም ካለ በሂደት ለማጥራት ዝግጁ ነው። አንተ ግን ዝግጁ ነህ ማለት ነው? ልክ እንደሱ ሁሉ ለመደራደር መቶ መቶ በመቶ መቶ በመቶ ምንፈታው በድርድርና በውይይት ነው። ይሄ ችግር ያለፈው ስርዓት ቶሎ ሄደ ችግር በዛ ወጥመድ ውስጥ መግባት አይገባንም። ይሄንን ለመፍታት ደግሞ እንዳልኩት አሁንም ደግሞ አለው ብስለቱ አለን እንደፊት ተገናኝተን እንወያያለን አንድ መፍትሄ ላይ ደግሞ እንወስዳለን የሚል እምነት አለን። እኛ እንድንጋጭ ነበር የቤት እንሄዱት እንድንተላለቅ ይሄንን ሁል ጊዜ ግንዛቤ ውስጥ መያዝ ያስፈልጋል። እና ወደዛ ውስጥ ተመደረም መግባት የለብንም በሁለቱም በኩል እያልኩኝ ነው። በጣም አመሰግናለሁ ጋዜጠኛ እስክንድር ነጋ ለሰጠህኛ አስተያየት።